የአየር ንብረት ለውጥ እና የዓለም ሕዝብ ቁጥር በከፍተኛ ፍጥነት መጨመር የምግብ ዋስትናን አደጋ ላይ ሊጥል የመቻሉ እጣ ፈንታ እያነጋገረ ነው። እንደ ባለሙያዎች እምነትም የዓለም ሕዝብ ቁጥር ከአስር ቢሊዮን በላይ ሲደርስ የሰብል ምርት በአንጻሩ በ30 ከመቶ ሊቀንስ ይችላል። መሐመድ ዩሱፍ ከናይሮቢ የመንግስታቱ ድርጅት የዓለም ሕዝብ ቀን አስታኮ ባጠናቀረው ዘገባ እንደጠቆመው ሁኔታው በተለይ ደግሞ በአፍሪካ የሚኖረውን ተጽዕኖ ለመቀነስ በግብርናው ዘርፍ የሚደረግ ለውጥ ብቸኛ አማራጭ ነው ብሏል። ለዝርዝሩ አሉላ ከበደ። በሚቀጥሉት 60 ዓመታት ውስጥ የዓለም ህዝብ ቁጥር ከ8.2 ቢሊዮን ወደ 10.3 ቢሊዮን ያድጋል ተብሎ ይጠበቃል። ያኔም እንደ አውሮፓውያን የዘመን አቆጣጠር በ2080ዎቹ መሆኑ ነው። በትንቢያው መሰረት አብዛኛው ይህ እድገት የሚከሰተው ከፍተኛ የወሊድ መጠን ባላቸው በርካታ የአፍሪካ ሀገሮች ውስጥ ነው። ይህም በዓለም አቀፍ ደረጃ የሚታየውን ያልተማከለ እድገት እንደሚያባብስ የጠቆመው የተባበሩት መንግስታት ድርጅት የሥነ ህዝብ ጉዳይ ጽህፈት ቤት ዩኤንኤፍፒኤ የሀገር ውስጥና ዓለም አቀፍ ስደትን ይቀሰቅሳል ይላል። እንደ አውሮፓውያን የዘመን አቆጣጠር ከ2019 እስከ 2022 ባለው ጊዜ በአፍሪካ ከሚኖረው 1.3 ቢሊዮን ህዝብ መካከል አንድ ቢሊዮኑ ጤናማ ምግብ ፍለጋ ሲታገልና በአንጻሩ በአህጉሩ የተለያዩ አካባቢዎች የነበረው ረሃብ በእጅጉ ተባብሶ መቀጠሉን የመንግስታቱ ድርጅት አመልክቷል። በተከታታይ ድርቅ ሳቢያ በአህጉሪቱ ለእርሻ ስራ የሚውለው መሬት መጠን እየቀነሰ መምጣቱና እያደርም ቁጥሩ በፍጥነት እየጨመረ የመጣው የህዝብ ቁጥር ለእርሻ የሚሆን ቦታ እንዳያገኝ ማድረጉ ተመልክቷል። ክሪስ እጅዮ ዓለም አቀፍ የበቆሎ እና የስንዴ ማሻሻያ ማዕከል ከፍተኛ ተመራማሪ ናቸው። ቁጥሩ እያደገ የመጣውን ህዝብ ለመመገብ የአፍሪካ አርሶ አደሮች በትናንሽ ቦታዎች ብዙ ምርት ማምረት መቻል አለባቸው ይላሉ። በከፍተኛ ፍጥነት እየጨመረ ያለውን የህዝብ ቁጥር ግስጋሴ የሥነ ምግባር መሮችን ባሟላ መንገድ ለመግታት ስለሚያስችል ዘዴ ማሰብ እንኳን አንችልም። ስለሆነም የሕዝቡ ቁጥር መጨመሩን ቀጥሏል። በአንጻሩ ሰዎች ለአነስተኛ ስፍራ ብዙ ማምረት እንዲችሉ ማድረግ አለብን። ለምሳሌ ያህል በሄክታር አንድ ቶን በቆሎ ከሆነ ማምረት የምንችለው ከአንድ ቶን ወደ ሁለት ሶስት አራትና አምስት አልያም እስከ አስር ቶን ማድረስ የሚያስችሉ እንዲሁም የተለያዩ ዝርያ ያላቸውን ምርቶች ማልማት የሚያስችል የአመራረስ ሥራ ጭምር በቀለጠፈ መንገድ ሥራ ላይ መዋል አለብን። ይህም ድርቅ በሚከሰትበት ወቅት ሳይቀር እውን ማድረግ የሚቻል መሆን አለበት። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ፕሮግራም ምክትል አስተዳዳሪ አንቮን በያዝነው ሳምንት ሜክሲኮ ላይ በተካሄደው ጉባኤ ወቅት ሲናገሩ ሳይንሳዊ ምርምሮችና ቴክኖሎጂዎች ገበሬዎች የአየር ንብረት ለውጥ የሚያስከትላቸውን ሁኔታዎች መቋቋምና ልዩ ልዩ የሰብል አይነቶችንም ማምረት እንዲችሉ እገዛ እንደሚያደርጉላቸው አስረድተዋል። ስማርት ኢኖቬሽንስ ሶ ፋርመርስ ር አሰቃቂ ድርቅ በሚከሰትበት ወቅት ጭምር ለአርሶ አደሮች ተደራሽ የሆኑ ዘመናዊ የአሰራር መንገዶች ስራ ላይ መዋላቸውን ለማረጋገጥ እንዲረዳን ራሳቸውንና ቤተሰባቸውን የሚመግቡበት ምርት ማምረት መቻላቸውን፣ ለዚህም ትክክለኛው ሳይንሳዊ አሰራር፣ ትክክለኛው ዘርና ከግሉ ዘርፍ ይህን መሰል ፍላጎት እንዲኖር የሚፈቅዱ ለምሳሌም ያህል በቆሎ ብቻ ከማምረት ይልቅ አተርና ሌሎች የአየር ንብረት ለውጥን የሚቋቋሙ የሰብል አይነቶችንም ጭምር ማብቀል በሚያስችል ሁኔታ ተባብረው የሚሰሩ ትክክለኛ ሸሪኮች የመፍጠር መቻላችንን ማረጋገጥ አለብን። የዩናይት ስቴትስ መንግስት እንደ አውሮፓውያን የዘመን አቆጣጠር በ2010 በዓለም ዙሪያ በሚገኙ መምልማት ላይ ባሉ አገራት ለረሃብና ለድህነት መንስኤ የሆኑ ችግሮችን ለመቅረፍ ያለመ እና በእንግሊዝኛው አጠራር ፊልድ ዘ ፊውቸር የተባለ ፕሮግራም መጀመሩ ይታወሳል። መርሃ ግብሩም የአየር ንብረት ለውጥ በሚደቅናቸው ፈተናዎች ላይ ትኩረት በማድረግ ዘላቂ አሰራሮችን በማስተዋወቅ የአህጉሪቱን የግብርና ስርዓት አሻሽሏል። ይህም የምጣኔ ሀብትን ማሳደግ የሚያግዙ መንገዶች፣ የስራ ዕድሎችና የንግድ ልውውጥ ደረጃን ከፍ በማድረግ ረድቷል። ይህ በእንዲህ እንዳለም በአንዳንድ የአፍሪካ ሀገሮች በቆሎ ዋነኛው የምግብ አይነት በመሆኑ በዝናብ መኖር ላይ ጥገኛ የሆነው ይህ ምርት የአየር ንብረት ለውጥና ያልተጠበቀ የዝናብ ሁኔታ ለሚያስከትሏቸው ችግሮች የተጋለጠ መሆኑ በእጅጉ እንደሚያሳስባቸው ባለሙያዎች ይናገራሉ። የአፍሪቃ ገበሬዎች በቂ ምግብ ማምረት ይችሉ ዘንድ የሚያመርቱትን ምርት አይነትና ጊዜ በተመለከተ ለውጦችን ማድረግ አለባቸው ሲሉም የበቆሎና የስንዴ ማሻሻያ ማዕከሉ ተመራማሪ ክሪስ ኦጆ ያስረዳሉ። ምርትና ምርታማነት በተለምዶ የምርት ወቅት የሚሆን ከዚያ ውጭ እንዲቀጥል ማድረግ መቶ በመቶ የግድ በዝናብ ላይ የተመሠረተ የግብርና አሰራርን መከተል ማለት አይደለም። ቀደም ብዬ እንደ ገለጽኩት ብዝሃነትና ሰብል የማፈራረቅ አሰራር ስንልም ለማኅበረሰብ ሕልውና ለአንድ የሰብል አይነት ብቻ መተማመን ማለት አይደለም። በርካታ አገሮች ከዚህ መሰሉ የምርት ሥርዓት ጋር የሚጣጣሙ ሌሎች የሰብል ዓይነቶች በሙሉ ቸል ብለው በበቆሎ ምርት ላይ ጥገኛ መሆናቸውን አውቃለሁ። በበርካታ የአፍሪካ ሀገራት ድርቅ እየጨመረ በመምጣቱ አርሶ አደሮች ያልተጠበቁና አስቸጋሪ የአየር ንብረት ሁኔታዎችን የሚቋቋሙ እንደ ካሳቫ፣ ማሽላ፣ አደንጓሬና ሚለት የተባለውን የመሳሰሉ ድርቅና የከፋ የአየር ሁኔታ መቋቋም የሚችሉ የሰብል አይነቶችን እንዲያመርቱም አሳስበዋል።